Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በሀያ ሁለትና በሀያ አምስት ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ጤና ስጥልና አድማጮች እንደምናምሽታችኋል። ዛሬ የአብይ ዜና መካከል ዋና ዋና ዋናዎቹን ለመጠቆም ያህል ዩናይትድ ስቴትስ ከ20 ዓመታት በሚበልጥ ጊዜ ለሶማሊያ የመጀመሪያ አምባሳደር ልትሰይም መሆኗ ተገልጿል። በግብፅ በተካሄደው ምርጫ ኤልሲሲ የቀድሞው የጦር አዛዥ ማለት ነው አልፍደር ፋታ ኤልሲሲ 97 ከመቶውን ድምፅ አገኙ ይላል አስመራጭ ኮሚሽኑ። ሁለተኛው ግማሽ ክፍለ ጊዜ ደግሞ ሶስት ሳምንታዊ ፕሮግራሞችን ይዘዋል። አኪሞን የጠይቁ፣ ንግድና መጣኔ ሀብት እንዲሁም ግብርና የምናስተናግዳችሁና ከወዲሁ ጠና ያስጥልን እንደምናመሻችሁ የምንላችሁ አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበ የሳምንት ፕሮዲሰራችን ደግሞ ቴሌላይም ቤክ ነው። ዕለቱ ማክሰኞ ግንቦት 26 2006 ዓመተ ምህረት ነው። ዛሬ ፕሮግራማችንን በቴክኒክ ወደ እናንተ የምታደርስልን ዜነብ ነች። የዓለም ዜናውን እናስቀድማለን። አብራችሁን ቆዩ። የዩናይትድ ስቴትስ ከ20 ዓመታት የሚበልጥ ጊዜ ለሶማሊያ የመጀመሪያ አምባሳደር ልትሰይም መሆኑ ተገልጧል። የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ረዳት ሚኒስትር ዌንዲ ሸርማን እርምጃውን ዛሬ በዩናይትድ ስቴትስ የሰላም ተቋም ይፋ አድርገውታል። ዩናይትድ ስቴትስ የሞቃዲሾ ኤምባሲዋን እንደ ኤሮፓውያን አቆጣጠር ጥር አምስት ሺ ዘጠኝ መቶ ዘጠና አንድ አመተ ምህረት ከዘጋች ወዲህ በዚያች ሀገር አምባሳደር አስቀምጣ አታውቅም። ይህ አሁን ሊቀየር መሆኑን ዛሬ ላስታውቃችሁ ወዳለሁ። ይህ ውሳኔ የሚያንጸባርቀው ታዲያ ከሀገሪቱ ጋር ያለን ግንኙነት እየጠነከረ መምጣቱንና ያቺ ሀገር የተሻለ የወደፊት እጣ እንደሚኖራት እምነት ስላለን ነው። በመሆኑም ከሀያ አመታት በሚበልጥ ጊዜ ፕሬዚደንቱ የመጀመሪያውን አምባሳደር ሊያጩ ነው። ፕሬዚዳንት ባራክ ኦባማ የአምባሳደርነቱ ማን እንደሚሆን የሚያጩ አልተናገሩም። ዩናይትድ ስቴትስ የውጭ እርዳታን ጨምሮ ለጊዜው አዲስ ከተመሰረተው ከፍልስጤማውያን አንድነት መንግስት ጋር ለመስራት መወሰኗን አስታወቀች። ዋሽንግተን ግን የመንግስቱን አካሄድ ተመልክታ በዚያ መሰረት ሁኔታውን እንደምታስተካክል ነው ያመለከተችው። ሁለቱም አንጃዎች ከዚህ ስምምነት ተጠቃሚ ለመሆን የሚጥሩበት ሁኔታ ለተቋረጠው የሰላም ድርድር መቀጠል የሚረዳ ሁኔታ አይኖርም ሲሉ አንድ የመካከለኛው ምስራቅ ጠቢ መናገራቸውን ከቪኦኤ ዘጋቢ ቪክቶር ቢያቲ የደረሰን ሪፖርት ያመለክታል። ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ፕሳኪ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ በፍልስጤማውያኑ ፕሬዝዳንት መሐመድ አባስ ይፋ የተደረገው ጊዜያዊ መንግስት የጋዛ ሰርጥን የሚቆጣጠረውና ዋሽንግተንም በአሸባሪ ድርጅትነት የፈረጀችውን የእስላማዊ አክራሪ ቡድን የሐማስ አባላት የሆኑ ሚኒስትሮችን አይጨምርም ብለዋል። ውሎ ሲያድር ይህ መንግስት በሚፈጽማቸው ድርጊቶች የምንፈርጀው ይሆናል። አሁን በምናየው ተጨባጭ ሁኔታ አብረን ልንሰራ እንችላለን። ነገር ግን ፕሬዚደንት አባስ ዛሬ በድጋሚ ያረጋገጡትን መርህ መከተል አለመከተሉን ደግሞ በቅርብ የምንከታተለው ይሆናል። አሁን በተጨባጭ ከምናየው ሁኔታ አብረን መስራት እንችላለን ሲሉ የዩናይትድ ስቴትስን የውጭ እርዳታም ለዚህ መንግስትና ለፍልስጤማውያን ባለስልጣናት አሁኑኑ ለመስጠት ዝግጁ ናችሁ ተብሎ ለቀረበላቸው ጥያቄ ቃል አቀባዩዋ ሚስ ፕሳኪ ይህን ይላሉ። አይደለም፣ ነገር ግን የአዲሱን መንግስት አወቃቅርና የውጭ ፖሊሲውን ጭምር መገምገማችንን እንቀጥላለን። በዚያ ላይ ተመስርተን ነው አካሄዳችንን የምንወስነው ቃል አቀባዩ አፕሳኪ አክለውም የተባበሩት መንግስታት ድርጅትን፣ የአውሮፓ ህብረትን፣ ዩናይትድ ስቴትስና ሩሲያን ባካተተውና ለመካከለኛው ምስራቅ የወጣውን መርህ እንደሚደግፉ ሚስተር አባስ በድጋሜ ማረጋገጣቸውን ተናግረዋል። ይህም መርህ ለእስራኤል መንግስት እውቅና መስጠትን፣ አመፅን ማውገዝና ለቀደመው ስምምነት ተገዢ መሆኑን ያካትታል። ሚስተር አባስ ከሐማስ ጋር ስር ነቀል የተባለ ስምምነት ከተደረገ በኋላ ነው ትናንት ሰኞ በአዲሱ መንግስት ውስጥ ቃለ መሃል ላይ ፈጸሙት ሐማስ የጋዛ ሰርጥን ከተቆጣጠረበት ካለፈው 2007 ዓ.ም ጀምሮ የሚስትር አባስ ፋታ ፓርቲ ዌስት ባንክን ማለት ምዕራባዊ ዳርቻውን ብቻ ነበር የሚያስተዳድረው። በግብጽ በተካሄደው ፕሬዚደንታዊ ምርጫ የቀድሞ የጦር ኃይሎች አዛዡ አብደልፋታ ኤልሲሲ በከፍተኛ ድምፅ ብልጫ ማሸነፋቸውን ይፋ የተደረጉት የድምፅ ቆጠራ ውጤቶች አመለከቱ። የሀገሪቱ የምርጫ ኮሚሽን ዛሬ ባወጣው መግለጫ ኤልሲሲ ባለፈው ሳምንት በተደረገው ምርጫ 97 ከመቶውን ድምፅ አግኝተዋል ብሏል። ኮሚሽኑ በሰጠው ግምት ከ54 ሚሊዮኑ ብቁ መራጭ ውስጥ 47 ከመቶ ወጥቶ ድምፁን ሰጥቷል። ይህም እንደ አውሮፓውያን አቆጣጠር በ2012 ፕሬዚደንት ሞሐመድ ሞርሲ በተመረጡበት ምርጫ ከተሳተፈው 52 ከመቶ ድምጽ ሰጪ ያነሰ መሆኑ ነው። በምርጫው እንደሚያሸንፉ ቀደም ብሎም የተተነበይላቸው ጀኔራል ሲሲ የሀገሪቱን ኢኮኖሚ ለማስተካከልና ፖለቲካዊ ብጥብጡን ለማክተም እርምጃ ለመውሰድ ሰፊ ስልጣን እንዲያገኙ ሕዝቡ በብዛት ወጥቶ ድምጽ እንዲሰጥ ሲማፀኑ መቆየታቸው ይታወሳል። በሕግ የታገደው ሙስሊማዊ ወንድማማችነት ሲሲ ተመረጡ ማለት የመጀመሪያውን በዲሞክራሲያዊ መንገድ የተመረጡ ፕሬዚደንት ሞሐመድ ሞርሲን የገለበጠው ወታደራዊ መፈንቅለ መንግስት ቀጠለ ማለት ነው ብሎ ህዝቡ በዚህ ምርጫ እንዳይካፈል ሲወተውት መቆየቱ ይታወሳል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ዛሬ ማክሰኞ በፖላንድ ባደረጉትና ለአገሪቱ መሪዎች የዩናይትድ ስቴትስን ድጋፍ እንደገና ባረጋገጡበት ጉብኝታቸው የዩክራይን ጉዳይ የጎላ ትኩረት መያዙ ተገለጠ። ሚስተር ኦባማ ዛሬ በወርሶ ከፖላንድ ፕሬዝዳንት ብሮኒስሎ ኮሞሮስዊኪ ጋር ባደረጉት ስብሰባ ላይ ከሩሲያ በምስራቅ ዩክሬን ለሚዋጉት ተገንጣዮች ጦር መሳሪያ እንዳይሄድላቸው በመከላከል እንድትረዳ አሳስበዋል። ነውጠኞቹ ሰላምን እንዲደግፉ ባላት ተሰሚነት ተጠቅማ እንድታበረታታም ፕሬዚዳንቱ ጠይቀዋል። ሩሲያ የትንኮሳ ተግባሯን የአባባሰች እንደሆን እቀባዎችን የሚጨምር መዘዝ እንደሚያገኛት የፖላንድ ፕሬዚዳንትም ተስማምተውበታል ሲሉ ሚስተር ኦባማ አመልክተዋል። የዩናይትድ ስቴትስና የሩሲያ ግንኙነት እንደገና ሊገነባ ይችላል፣ መተማመንም መልሶ መገንባቱ ግን ጊዜ ይወስዳል ሲሉም ፕሬዚዳንቱ አስገንዝበዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከዩክራይን ፕሬዚዳንት ፔትሮ ፖሮሸንኮ ጋር እንደሚገናኙ ሚስተር ኦባማ አሳስበዋል። ፕሬዚዳንት ኦባማ ለአፍጋኒስታን ውስጥ አፍጋኒስታን ውስጥ ለአምስት ዓመታት ታስሮ የቆየውን የዩናይትድ ስቴትስ ወታደር ከታሊባን ጋር በተደረገ ስምምነት እንዲለቀቅ የተወሰደውን እርምጃ ተገቢ በማለት ተከላክለዋል። የተያዙ የአሜሪካ የጦር ኃይል አባላትን ለማስ የማስለቀቅ የተቀደሰ ግዴታም አለብኝ ብለዋል ፕሬዚዳንቱ ምስራቅ ዩክሬን ውስጥ በመንግስቱ ኃይሎችና በአፍቃሪ ሩሲያ ተገንጣዮቹ መካከል ዛሬ ማክሰኞ ውጊያው ቀጥሎ ውሏል። ሁለቱም ወገኖች በሌላኛው ላይ ጉዳት አድርሻለሁ እያሉ ነው። የዩክሬን ጊዜያዊ ፕሬዚደንት ኦሌክሳንደር ቱርቺኖቭ ዛሬ ለምክር ቤቱ ባሰሙት ንግግር በሉሃንስክ ክፍለ ግዛት ሴቬሮዶኔትስ ከተማ አጠገብ ያለው የሸማቂ ካምፕ ወድሟል፣ በርካታ አሸባሪዎች ተገድለዋል ብለዋል። የጸጥታ ኃይሎቹ የተንቀሳቀሱት የሉሃንስክ አጎራባች የሆኑትን ሰሜናዊ ዶኔትስክን ነጻ ለማውጣት መሆኑንም ጊዜያዊው ፕሬዚደንት ገልጸዋል። ይህ በዚህ እንዳለ የዩክሬን የአገር አስተዳደር ሚኒስትር አርሴን አቫኮቭ በመንግስቱ ኃይሎችና በአፍቃሪ ሩሲያ ተገንጣዮች መካከል ውጊያ የሚካሄድበት የምስራቅ ዩክሬን ዶኔትስ ክፍለ ግዛት ነዋሪዎች ከቤታቸው እንዳይወጡ ማሳሰባቸው ታውቋል። ሚስተር አቫኮፍ የስሎቬኒያስክና የሁለት የአቅራቢያው ከተሞች ነዋሪዎች በየቤታቸው ተከተው እንዲቆዩ ነው ያስጠነቀቁት። በሌላ በኩል ራሳቸውን የስሎቪያንስክ ከተማ ከንቲባ አድርገው የሾሙት ቬችስላቭ ፖኖሞይሮቭ ኃይሎቻቸው የመንግስቱን ተዋጊ አውሮፕላንና አንድ ሄሊኮፕተር መጥተው እንደጣሉ ይናገራሉ። በርካታ ታንኮችና ብረት ለበስ የወታደር ማመላለሻ መኪናዎችንም ደምስሰናል ብለዋል። እኚሁ የስሎቬንያስክ ከንቲባ ነኝ ያሉት ሰው የዩክሬን ወታደራዊ ቃል አቀባይ ግን ያስተባብለዋል። ደም አፋሳሹ የእርስ በርስ ጦርነት ተፋፍሞ በቀጠለባት በሶሪያ ዛሬ ምርጫ እየተካሄደ ነው። ምርጫው ለፕሬዝዳንት ባሺር አል አሳድ ለተጨማሪ ሰባት ዓመት የሥልጣን ዘመን በከፍተኛ ደረጃ ድል የሚያጎናጽፍ እንደሚሆን ይጠበቃል። የመንግስቱ ቴሌቪዥን የአሳድ ደጋፊዎች ባንዲራ ሲያውለበልቡና የፕሬዚዳንቱን ፎቶ አንግበው በየምርጫ ጣቢያው ድምፅ ለመስጠት ተራ ሲጠባበቁ አሳይተዋል። ምርጫው እየተካሄደ ያለው በመንግስቱ ቁጥጥር ስር ባሉ አካባቢዎች ብቻ መሆኑም ታውቋል። የሶሪያ ተቃዋሚ ወገኖችና ምዕራባውያን ደጋፊዎቻቸው ይህን ፕሬዚዳንት አሳድ የመንግስት ይሁንታ ያገኙና ብዙም የማይታወቁ ከሆኑ እጩዎቹ ጋር የሚወዳደሩበትን ምርጫ አውግዘውታል። የሶሪያ ጠቅላይ ሚኒስትር ዋኢል አልሀልኪ ህዝቡ በዚህ በራሳቸው ቃል አገራችን የምታገግምበት ታሪካዊ ቀን ባሉት ምርጫ ድምፁን እንዲሰጥ ተማጽነዋል። የሶሪያ ብሔራዊ ምክር ቤት ቃል አቀባይ በበኩላቸው ምርጫው በሶሪያ የወደፊት ዕጣ ላይ ምንም አንደምታ አይኖረውም ብለዋል። የሶሪያ ሽምቅ ተዋጊዎች ፕሬዚዳንት አሳድን ከስልጣን ለማስወገድ ሲዋጉ ከሶስት ዓመታት በላይ ሆኗቸዋል። በመጨረሻም የቻይና መንግስት በዚህ ሳምንቱ በቲያናንመን አደባባይ በአፍቃሪ ዲሞክራሲ ሰላማዊ ሰልፈኞች ላይ የተወሰደው የኃይል እርምጃ ሀያ አምስተኛ አመት መታሰቢያ ዋዜማ የመንግስት ነቃፊዎችን ማሰሩን ህጋዊ ነው በማለት እየተሟገተ ነው። በዛሬው ደሮፓውያን አቆጣጠር ሰኔ ሶስት ና ነገ ሰኔ አራት በሚውለው መታሰቢያ መዳረሻ ቀናት በርካታ የመብት ተሟጋቾች ታስረዋል ወይም ደግሞ በቁም እስር ውለዋል። ዛሬ ማክሰኞ በቤጂንግ ነቃፊዎች የሚታሰሩት ለምንድን ነው ተብለው የተጠየቁት የውጭ ጉዳይ ሚኒስቴሩ ቃል አቀባይ መንግስት የወሰደው እርምጃ ህጋዊ ነው በእኛ ሀገር ህግ ተላላፊ እንጂ ተቃዋሚ የሚባል ነገር የለም ሲሉ መልስ ሰጥተዋል። የቻይና መንግስት በዚህ የታይነመን አደባባዩ የሀይልን ብጃ መታሰቢያ ወቅት በየአመቱ የመብት ተሟጋቾችን ማሰሩ የተለመደ ይሁን እንጂ የዘንድሮ ከወትሮ ባስ ያለ እንደሆነ ነው የተስተዋለው። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና ቆንጂት ታየነን። በመሰረቱ ምንድነው እድሜና የሴቷ የዘር ፍሬ ግንኙነት ያለው የሚለው መንገድ ያስፈልጋል። ሽሉ እናት ሆድ ውስጥ ያደገ ባለ ጊዜ ጀምሮ ወደ 67 ሚሊዮን የሚያክል እንቁላል አላት። ልክ ስትወለድ ጀምሮ እንቁላሎቹ መሞት ይጀምራሉ። ስድስት ሰባት ሚሊዮን የነበሩት ልጅቷ በምትወለድ ጊዜ ወደ አንድ ሚሊዮን ወደ ሁለት ሚሊዮን ነው የሚሆኑት። መንገድ ላይ ሞተዋል ማለት ነው። ለመሆኑ ይህ አንዲት ሴት ለአቅመ ሔዋን ከደረሰች በኋላ ከሚኖራት የተፈጥሮ አቅም ይልቁንም ከ40 ዓመት ዕድሜዋ በኋላ ሊኖራት ከሚችለው ልጅ የመውለድ ዕድል ጋር የሚዛመድ ነገር ይኖር ይሆን? ባለሙያው ዶክተር ደስታ ሞገስ ያብራራሉ። በሐኪሞን ይጠይቁ አሁን አብይ ርዕስ። ኢትዮጵያ የኃይል ምንጭ ሀብት አካባቢያዊ ትስስርን ለማፋጠን ይረዳል ማለቷ ተገለጠ። ይህ የተገለጸው የአፍሪቃና የዩናይትድ ስቴትስ የኤነርጂ ሚኒስትሮች ጉባኤ ዛሬ አዲስ አበባ ላይ ሲጀመር ነው። የአገሪቱ ራዕይ የኤሌክትሪክ ኃይልን በአካባቢዋ ካሉ ሀገሮች ባሻገርም እስከ ደቡብ አፍሪቃና እስከ የመን ድረስ ላሉ ሀገሮች ለማዳረስም እንደሆነ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናግረዋል። መለስካቸው አማሃ ዘገባ ልኳል። ለሁለት ቀናት የሚካሄደው የአፍሪካ እና የዩናይትድ ስቴትስ የኢነርጂ ሚኒስትሮች ጉባኤ ዛሬ በአዲስ አበባ የአፍሪካ ህብረት ጽህፈት ቤት ሲጀመር የመክፈቻ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ኢኮኖሚያዊ እድገትም ሆነ ብልጽግና ዘመናዊ የኃይል ምንጭን ከማምረትና ከመጠቀም ጋር በቀጥታ የተያያዙ መሆናቸውን ከመነሻቸው አስምረውበታል። በዚህ ረገድ ከደቡብ አፍሪካና ከአንዳንድ ሰሜናዊ የአፍሪካ ሀገሮች ውጭ ብዙዎቹ ወደኋላ የቀሩ መሆናቸውንም አስታ አስታውሰዋል። ለዚህ ብዙ ምክንያቶች የሚደረደሩ ቢሆንም ትልቁ የእንቅፋት ድንጋይ ነው ያሉት ግን ብዙዎች አጋሮቻችን የመንግስትን ሚናን በተመለከተ ሽባ የሚያደርግና የእኔ አውቅልሃለሁ ርዕዮተ ዓለም ነው ብለዋል። ይሁንና የአፍሪካ ባለ ሀብቶችም ሆኑ መንግስታት የኃይል ምንጭ ሀብት ልማትን በተመለከተ አሏቸው የሚሉትንም ጉድለቶች አሳይተዋል። ንሪ ሪሰንት ፕራይቬት ሴክተር ሃዝ ኖት ሾውን ማች ኢንትረስት እስከ ቅርብ ጊዜ ድረስ የአፍሪካ የግል ዘርፍ በኃይል ምንጭ ልማት ለመሰማራት ብዙም ፍላጎት አላሳየም። ይሄ የሚሆነውም በአጭር ጊዜ ውስጥ ትርፍ የሚያስገኝ ሥራ ስላልሆነ ነው። እኛ የአፍሪካ መንግሥታትም ከዚህ የረጅም ጊዜ መዋሌ ነዋይ ጋር በተያያዘ ያለውን ለኪሳራ ተጋላጭነት የሚቀንሱ ሁኔታዎች አላመቻችንም። አቶ ኃይለማርያም የሀገራቸውን የኃይል ምንጭ ልማት ፖሊሲ መሠረታዊ ዓላማዎች ያሏቸውንም አብራርተዋል። ሀገሪቱ አላት ካሉት እምቅ የኃይል ምንጭ ሀብትና ይህን በማልማትና ወደ ውጭ በመላክ ለሀገሪቱ የኢኮኖሚያዊ ልማት ብቻ ማዋል ሳይሆን ትስስርን በመፍጠር ረገድ ከዚያ የሚያለፈ ዋጋ አለው ብለዋል። ዊ ኢን ኢትዮጵያ ኮንሲደር አወር ኢነርጂ ሪሶርስስ አዝ ካታሊስትስ ፎር ሪጂናል ኢንተግሬሽን። እኛ በኢትዮጵያ የኃይል ምንጭ ሀብቶቻችንን የምንመለከተው አካባቢያዊ ትስስርን የሚያበረታቱ ዓላማዎች እንዲሆኑ ነው። በእርግጥ የኃይል ምንጭ ፖሊሲያችን የተመሠረተው የኃይል ምንጭ የሚመረተው ለብሔራዊ ፍጆታ ብቻ ሳይሆን ለውጭ ገበያም ጭምር ነው። ራዕያችን እስከ የመንና እስከ ደቡብ አፍሪካ ድረስ ነው። በእኛ አመለካከት ከውሃ እስከ ዘይትና ጋዝ የሚደርሰው የአፍሪካን የኃይል ምንጭ ሀብቶች የሚያቀራርቡ ወደ አንድነት የሚያመጡ እንጂ የእርስ በርስንና ዓለም አቀፋዊ ግጭቶችን የሚመግቡ መሆን የለባቸውም። ይህም ጉባኤ በጋራ ያዘጋጀው የዩናይትድ ስቴትስ መንግስት የኢነርጂ ዲፓርትመንት ሚኒስትር ዶክተር ኤርነስት ሞኒስ በበኩላቸው ባደረጉት ንግግር ፕሬዚዳንት ኦባማ በአሜሪካና በአፍሪካ መካከል አዲስ መፈጠር አለበት ያሉትን የእኩልነትና የትብብር ግንኙነት አብራርተዋል። በዚህም መሠረት በአፍሪካ የኃይል ምንጮችን ለማልማትና ፍጆታውንም ለማስፋፋት ከፍ ያለ መዋለነዋይ እንደሚያስፈልግና ሌሎችም ተግዳሮቶች እንዳሉ ጠቅሰዋል። ይህ ጉባኤ ለእነዚህ ተግዳሮቶች መልስ ለመስጠት እንደሚችልም ያላቸውን ተስፋ ገልጸው በመጪው ሐምሌ ወር መጨረሻ ላይ ዋሽንግተን የሚከፈተው ጉባኤ ዋና አጀንዳዎች የኃይል ምምጭና የአየር ንብረት ለውጥ እንደሚሆኑ ገልጸዋል። በመጪው ሐምሌ 30ና ነሐሴ አንድ ቀን ፕሬዚደንት ኦባማ የመጀመሪያውን የአፍሪካ መሪዎች ጉባኤ በዋሽንግተን ዲሲ ያስተናግዳሉ። እስከ 50 የሚደርሱ ከሰሜንና ከሰሐራ ደቡብ የሚገኙ የአፍሪካ ሀገሮች መሪዎች እንደሚሳተፉም ተስፋ እናደርጋለን። የዚያ ጉባኤ ዋና አጀንዳዎች የኃይል ምንጭና የአየር ንብረት ለውጥ ይሆናሉ። ይህ የአፍሪካና የዩናይትድ ስቴትስ ሚኒስትሮች ጉባኤ ዛሬና ነገ በሚያካሄዱት ስብሰባዎች በአፍሪካና በአሜሪካ ንጹህ የኃይል ምንጮችን ማበልጸግ እንዲሁም ውጤታማና ኃይል ቆጣቢ ቴክኖሎጂዎችን ማላመድ የሚቻልበትን ስትራቴጂ ያፈላልጋል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጽሔት እናልፋለን። የዕለቱን አብይ ርዕስ ነበር ቀደም ሲል ያደመጥ ነው። ባለፈው ሳምንት ግንቦት 19 ከሐሮማያ ዩኒቨርሲቲ በጸጥታ ኃይሎች ተወሰዱ ከተባሉ አስር ተማሪዎች መካከል አንዱ በደረሰበት ድብደባ መገደሉ ተገልጧል። ሌሎች የቆሰሉ በሐረር አካባቢ ሆስፒታል እየተረዱ መሆናቸውን ተማሪዎች ገልጠዋል። ከዚያው አካባቢ ጥቃት እንዳይደርስበት በመስጋት ስሙን ያልገለጠ ተማሪ ነው ይህን የገለጸልን በቄለን ወረዳ በቄለም ወለጋ ዞን አንፍሎ ወረዳም አንድ ተማሪ ግንቦት 25 ሌሊቱን ከቤቱ በጸጥታ ኃይሎች ተወስዶ በመሳሪያ መገደሉን የአካባቢው ነዋሪ ገልጦልናል። ትዝታ በላቸው ነች ያነጋገረችው። ከሀሮማያ ዩኒቨርሲቲ በስልክ ያነጋገርነው ተማሪ ለራሱ ደህንነት በመስጋት ስሙ እንዳይጠቀስ ጠይቋል። በመጀመሪያ ተገደለ የተባለውን ተማሪ በቅርብ ያውቅ እንደሆነ ነው የጠየቅኩት። አዎ፣ አቃሉ ጓደኛ ነበር። ማን ይባላል? ኑረዲን ነው የሚባለው። ጎደኛ የነበረ ቅርብ ጊዜ ነው የተዋወቅ ነው። አንዳንዴ ነው ወደ ሜን ካምፓስ የሚመጣው ልጁ ማለት ነው። ከካምፓስ ውጭ ነው የሚኖረው? አዎ ከካምፓስ ውጭ ሳይሆን የብራንች አለ ካምፓሱ ማለት ነው። ትንሽ ነው፣ አንድ አንድ ኪሎ ሜትር የራሱ አይረቅም ትንሽ ነው። ግብ ውስጥ ነው ግን የእነሱ የቴክኖ የሚገቡና እኛ የምንገባው ትንሽ ይራቅ አንድ ወደ አንድ ኪሎ ሜትር ራሱ አይሞላም። ትንሽ ነው። እዛ ራኬ እዛው ነው የሚማሩት እዛው ካፌ ራሳቸው እዛ አሉ። የቴክኖሎጂ ተማሪ የስንተኛ አመት ተማሪ ነበረ? ሶስተኛ አመት የኤሌክትሪካል ኢንጂነሪንግ ነው። መቼ ነው የተወሰደው በፖሊስ? በአስራ ዘጠኝ ነው የተወሰደው በፖሊስ። ግንቦት አስራ ዘጠኝ አዎ ግንቦት አስራ ዘጠኝ ነው የወሰዱት። ከዛ በኋላ ነው አሁን ልጁ እስር ቤት ቆይቶ ከዛ ከእስር ቤት ወደ አስር ተማሪዎች ናቸው ከግቡ ከግቡ የወሰዱት ከግቢ ከወሰዱት በኋላ ደግሞ አከፋፍሎ ነው ግማሹ ወደ ሐረር ግማሹ ደግሞ ወደ ሐረማያ ግማሹ ወደ ወዳይ እና ግማሹ ወደ ድሬዳዋ ደዋ ወስዶ ያሰሩት። ኑረዲን የት ነው የተወሰደው? ኑረዲ ወደ ሐረር ነው የተወሰደው። ሐረር ከተማ ወደ ሐረር ነው። አንተ ይህንን እንዴት ነው የምታውቀው? ከነሱ ጋር ታስሮ ከእስር ቤት ተደብድቦ ምናምን በጣም ተጉርቶ ከተጎዳ በኋላ ሀረማያ የምትባል ከተማ ውስጥ ነው የጣሉት። አዎ፣ አንዱ ነበረ የአግሮ ኢኮኖሚክስ ሶስተኛ አመት ተማሪ ነው ከሀረማያ ዩኒቨርሲቲ። በስልክ ያነጋገረን ተማሪ ኑረዲን በእጃቸው የሞተው የጸጥታ ኃይሎች አስከሬኑን ወደ አዲስ አበባ ምኒልክ ሆስፒታል ከወሰዱ በኋላ ለቤተሰብ እንዳስረከቡም ገልጾልናል። ሬሳውን ደግሞ የወሰዱት ራሳቸው ፖሊሶቹ ከገደሉ በኋላ በመኪና ወደ ምኒልክ ሆስፒታል ወደ አዲስ አበባ ወሰዱና መታወቃ ራሱ ወደ ዶርም ተመልሶ ልጁ የት እንደተወለደ ራሱ አቁም ነበረ። ከዶርም ከጎደኞቹ ላይ ቁልፍ ወሰዱ እና ዶርም ገብቶ ምናምን የመታወቃ የተወለደበት ቦታ ምናምን ወሰዱና ለወንድሙ ደወሉ። ወንድሙ ደግሞ የሚሰራው ወደ ቡራዩ አካባቢ ነው። በጣም ታሟል። ናና ምኒልክ ሆስፒታል ና ምናምን ሲባሉ ልጁ ሲሄድ ሬሳ ነው ያገኘ። ከዛው ሬሳውን ወስዶ ትናንትና ወደ ጉደር ከተማ ሲደርስ ነው የደወለልን ጓደኞቻችን። ልጁ ከጉደር ነው ማለት ነው። ልጁ የተወለደው ባኮ የምትባል ከተማ የስት ንትን የሸዋ ና የ ወለጋ ማዕከል ውስጥ የምትገኘው ከተማ ባኮ ትባላለች። እዛ አካባቢ ነው የተወለደው ልጁ። ወንድሙ ደግሞ የዛው ተወልዶ ግን ቡራዩ ከተማ ነው የሚሰራው። አንተ ስታ ግን ኑረዲን ምን አደረገና ነው ፖሊሶች መጥተው የያዙት? ምን አሁን ኑረዲን በጠቆማ ነው እንጂ ምንም በጣም የሚናገር ልጅ አይደለም። በጣም ጎበስ ቶፕ ተማሪ ነበረ። በጣም የሚሰራ ልጅ ነው። በጣም በጣም ጎበስ ተማሪ ነው። የራሱ ጎደኞቹ በጣም አዛዝኖ ነው ያሉት። አሁን ራሱ አንተ ጓደኛዬ ነው ብለሃል። ይንተዋወቅ ነበረ አብረና ጠና ነበረ ብለሃል። የተማሪ መሪ ነው እሱ? መሪ አይደለም። መሪ አይደለም። ልጁ በጣም እንትን ሪሌሽን አለ ግን አክቲቭ ነው ልጁ። የኦሮሞ ባህል እና ጎበዝ ነው። ድራማ ድራማ ግጥም ምናምን ይጸፋል። ድረስ ድርሰት ምናምን በጣም ይጸፋል። ጎበዝ ልጅ ነበረ። የቴክኖ ተማሪ ሆኖ ይሄንን አይቶ ነው። በተያያዘ ዜና በቄለም ወለጋ ዞን አንፈሎ ወረዳ ተማሪ ዳዊት ዋጋሪ ገመዳ የተባለ ግንቦት ሀያ አምስት ሌሊት ከቤቱ ተወስዶ በመሳሪያ መገደሉን ጥቃት እንዳይደርስበት ስሙ እንዳይገለጽ የጠየቀ ሌላ ነዋሪ ከአካባቢው ገልጾልናል። በእንፈሎ ወረዳ በአሁኑ ሰዓት ምንም የተማሪ እንቅስቃሴ የማይካሄድ ቢሆንም በኦሮሚያ ፖሊስና በፌዴራል ፖሊስ እየታደንን ነው ያለው የወረዳው ነዋሪ ከሱ ጭምር ብዙ ተማሪዎች በየደኑ ተደብቀው እንደሚገኙ ተናግሯል። ተማሪ ዳዊት ዋጋሪ ገመዳን ሌሊት ከቤት መጥቶ እንደወሰደው ማን እንደወሰደው አናውቅም። ነገር ግን በ11 ጥይት ተደብድቦ ከጣሉት በኋላ ተማሪው በእጅ ስልኩ የት እንዳለ በመጠቆሙ ወደ አሼ ጤና ጣቢያ ተወስዶ ከዚያም መረዳት ስላልተቻለ ወደ ደምቢዶሎ ሆስፒታል ተልኮ እንደነበር ነገር ግን በከፍተኛ ደም መፍሰስ ሕይወቱ እንዳለፈ ተገልጾልናል ብሏል። ይህንን በኦሮሚያ ውስጥ የሚካሄደውን እስራትና እንዲሁም የተማሪዎች ግድያ ኦሮሚያ ውስጥ የኦሮሚያን የክልሉን ጉዳዮች የኮሚኒኬሽንስ ኃላፊ ወይዘሮ ራቢያን ሂስ ኢሳን አነጋግረናል። ስለ አሮማያው ግድያ ምንም እንዳማያውቁ የአንፈሎ ወረዳ ግድያ ግን እየተመረመረ መሆኑን ገልጸውልናል። ሙሉ መረጃ የለኝም በዚህ ላይ የበለጠ ለጸጥታ ዘርፉ ብትደውሉ የበለጠ ጥሩ መረጃ ታገኛላችሁ ብዬ አስባለሁ። አንፊሎ ወረዳ ግን ያለኝ መረጃ ማለት ያገኘሁት ኢንፎርሜሽን አንድ ሰው ሽ ተገሏል፣ ሞቶ ተገኝቷል። ሌሊት ማለት ነው፣ ሌሊት። እሱም ተማሪ ነው። ተማሪ አልሄደም ነው ያለኝ እሱም ተማሪ ነው። ለምን ተገደለ የሚለው ግን ያው በሕግ ይጣራል። እንዳሱ አንድ ሰው ሞቷል፣ ተማሪ ግን አይደለም ነው ያለው መረጃ። የበለጠ እዛ ወረዳም ደውላችሁም ማጣራት ይቻላል። ይሄ የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ ወይዘሮ ራቢያ ኢሳን እናመሰግናለን። ከአንፈሎ ወረዳም ሆነ ከኦሮሚያ ሀሮማያ ፖሊስ ጉዳዩን ለማጣራት ያደረግነው ጥረት ለዛሬ አልተሳካም፤ እንመለስበታለን። ከሊቢያ ወደ ጣሊያን በሚደረገው እጅግ አደገኛ የባህር ላይ ጉዞ ለአደጋ ከተጋለጡ በብዙ ሺዎች የሚቆጠሩ አፍሪካውያን ስደተኞችን ሕይወት መታደጉን ዓለም አቀፉ የስደተኞችና የፍልሰት ጉዳዮች ድርጅት አይኦኤም ይፋ አደረገ። እንደ አውሮፓውያን የዘመን አቆጣጠር በ2013 የተጀመረውን ይህን ዘመቻ ያካሄደችው ጣሊያን መሆኗንም የአይኦኤም ሪፖርት ጨምሮ ያመለክታል። የአሜሪካ ድምጿ ሊሳ ሽላይን ለአሜሪካ ድምፅ ከድርጅቱ ዋና መቀመጫ ከጄኔቫ ያጠናቀረችው ዘገባ ዝርዝር አሉላ ከበደ ይዞት ቀርበዋል። መሰንበቻውን ብቻ ታንኳ ተሳፍረው ከምዕራብ አፍሪቃ የተነሱ ቁጥራቸው ከ3 ሺህ በላይ የሚገመት ሰዎች የሜዲትራንያንን ባህር አቋርጠው ጣሊያን ደርሰዋል። ይህም በያዝነው የአውሮፓውያኑ 2014 የመጀመሪያ አምስት ወራት ብቻ ይህን እጅግ ለከፋ አደጋ የሚያጋልጠውን የባህር ላይ ጉዞ አገባደው በሕይወት ተርፈው ከዚያች አገር የደረሱትን አፍሪቃውያን ፈላሾች ቁጥር ከ40 ሺ በላይ ያደርሰዋል። የአይኦኤሙ ሪፖርት አክሎም በአጭር ጊዜ ውስጥ የታየው ይህ አሀዝ ባለፈው 2013 ዓ ም ከተዘገበው ጋር የሚፎካከር ነው ይላል። የሚሸከሙትን እጅግ የበዛ ክብደት መቋቋም የማይችሉ ታንኳዎች ተሳፍረው እና የሜዲትራኒያን ባህር አቋርጠው ባለፈው አመት ጣሊያን ከገቡት የሚበዙት ከሊቢያ ነው የተነሱት። የአይኦኤሟ ቃል አቀባይ ክርስቲያን በርቲዋም እንዳብራሩት ሜር ኖስትሮም በሚል መጠሪያ የተካሄደው ድራማ የተሞላበት የነብስ አድን ዘመቻ በተሳፈሩባት ጀልባ ላይ የተነሳውን እሳት የሚያጠፋ ደራሽ አጥተው ቁጥራቸው 400 የሚጠጋ ሰዎች ከባህር ሰጥመው ለህልፈት የተዳረጉበትን አደጋ ተከትሎ ጣሊያን ባለፈው ጥቅምት ወር የጀመረችው ነው። ሜዲትራኒያን ሲ ኢቨን ኢን ኢንተርናሽናል በዓለም አቀፉ የውሃ ክልል ጨምሮ ሰባቱንም የሳምንቱን ቀናት ለ24 ሰዓታት በሜዲተራኒያን ባህር ላይ እየቀዘፈች ቅኝት የምታደርግ ግዙፍ መርከብ አለቻቸው። በታንኳ ተሳፍረው ባህሩ ላይ እንደተቻላቸው የሚቀዝፉትን ከሚገጥማቸው አደጋ ይታደጓቸዋል። አስቸኳይ የሕክምና እርዳታ መስጠት የሚያስችል የሕክምና አቅርቦት አላቸው። አስቸኳይ እርዳታ በመስጠት የሰለጠኑና ወደ ሲሲሊ የሚያጓጉዟቸው ባለሙያዎችም አሏቸው። እንደ አይ ኦ ኤም ማብራሪያ ባለፈው አርብና ቅዳሜ ከከፋው አደጋ ከታደጓቸው ከነኚህ ቁጥራቸው ሶስት ሺ የሚጠጋ ፈላሾች ሞሮካውያን፣ ሶሪያውያን፣ ግብፃውያን፣ ኤርትራውያን፣ ሶማሊያውያን፣ ናይጄሪያውያን ና ሌሎች ከሳራ በስተደቡብ የሚገኙ አፍሪካ ሀገሮች ዜጎች ይገኙባቸዋል። ፈላሾቹ በበኩላቸው እንደተናገሩት የጸጥታ ይዞታዋ በከፋባት ሊቢያ መቆየት የሚመረጥ አይደለም። እናም ከአውሮፓ ሀገሮች መድረስ ህልማቸውን ይዘው አደጋ የተመላውን ጉዞ ይጀምራሉ። እንደ ቃል አቀባይዋ ትንታኔም ረጅሙንና ለህልፈት የሚዳርጉ እጅግ የበዙ ፈተናዎች ያልተለዩትን ባህር አቋራጭ ጉዞ አደጋ ለማስረዳትና ሰዎችን ከጉዞ እንዲታቀቡ የሚደረጉ ጥረቶች እምብዛም የተሳኩ አይደሉም። በደቡብ ብጥብጥ ሸሽተው ቀያቸውን ጥለው የሚፈልሱ ወጣቶች ብጥብጥና ግጭቶችን ብቻ ሳይሆን የበረታ ድህነትንም ጭምር ሸሽተው ለተሻለ ህይወት የሰነቁትን ተስፋ ይዘው አደገኛውን ተረተርና አቀበት የተናጠውን የተናወጠውን ባህር ለመጋፈጥ ይገድዳሉ። እንደ ድርጅቱ ገለጣ አሁንም እንደሚታየው የነብስ አድን ዘመቻው ብቸኛው መቆሚያ ይመስላል። ህይወትን ጭምር ለአደጋ የሚያጋልጠውን ፍልሰትና ጉዞ በዘለቄታው ለማስቆም ግን አገራት የሚያወጧቸው መልከ ብዙ ፖሊሲዎች ውሳኔ ናቸው። ዜናውን እንዲሁም የዜና ትንታኔውን ያደመጥ ነው። የእናንተንም አስተያየቶች ጊዜ እንዳለን ለማካታት እንሞክራለን። ከዚያ በፊት ግን የአሜሪካ መዝናኛ ፕሮግራማችን ይቀድማል። የጦር ግንባሩ ሪፖርተር ማይክ በትሸር የተርብ ጎጆ ብሎ በሰየመው ዘጋቢ ፊልሙ ውስጥ አስታውሱ የሚል መልእክት ያስተላልፋል። ታሪኩ ብዙ ሕይወት የጠፋበት ዘጠኝ ቀናት ጦርነት ነው። ጦርነቱ የተካሄደው በአሜሪካ ወታደሮችና በታሊባን መካከል ነበር። ፍልሚያው የተካሄደው እጅግ የከፋ ከሚባሉት የአፍጋኒስታን ተራሮች በአንዱ ነው። ከልጁ ጋር ሆኖ ያንን አስከፊ ድራማ የቀረጸው በትሸር ያንን ወታደሮቹ የፈጸሙትንና ለምንስ እንደተዋጉ ሰዎች እንዲዘነጉት አልፈልግም ይላል። የቪኦኤዋ ፔኔሎ ፓውሎ ዘግባበት። ሰሎሞን አባተ ደግሞ ለአሜሪካ መዝናኛ እንዲህ አዘጋጅቶታል። የምትሰሙት ድምፅ ከሆሊውድ የሲኒማ ውጤቶች የተቀዳ አይደለም። ሰዎቹም የፊልም ተዋንያን አይደሉም በክፋታቸው ስማቸው ከገነነ የአፍጋኒስታን ሸለቆዎችና ተራሮች መካከል በአንዱ የእውኑ ፍልሚያ ውስጥ የገቡ ወታደሮች እንጂ በዚያ የጦራው ድማ ላይ የጠብመንጃ አፈሙዝ ሳይሆን የካሜራውን ሌንስ ወድሮ የሚሆነውን፣ የሚወድቅና የሚነሳውን፣ የሚጤስና የሚቃጠለውን ሁሉ ይመዘግብ ዘንድ ማይክ ባትቸር በዘጠኝ ቀናቱ የታሊባንና የአሜሪካ ተዋጊዎች መካከል ተገኘ። in war that i've been in and no i didn't think i was coming out of there i didn't want them forgotten and i felt the film was the best way እንዲዘነጉ አልፈለግም። ፊልሙ የታሪክን አንድ የጎላ ምዕራፍ ቀርጾ ለማስቀረት በጣም የተመረጠው መንገድ ይመስለኛል። በዚህም ወታደሮቹ ታሪካቸውን ይናገራሉ፣ መሥዋዕትነታቸውንና ገድሎቻቸውን ይዘክራሉ። በዚህ ጦርነት ውስጥ እነሱ የነበራቸው ቦታ የደበዘዘ ሆኖ አይቀርም። የተርብ ጎጆ ሆርኔትስ ኔስት ደግሞም ስላኗኗራቸው ይናገራል። የተረሳ ጦርነት ነበር። ከአሜሪካውያን ዘጠና ዘጠኝ ከመቶዎቹ የዚህ ጦርነት ህመማ አይሰማቸውም ከዚያ ከአንድ ከመቶ ጋር የሚገናኙበት ኑሯቸውን ሐሳብ ለሐሳብ የሚለዋወጡበት መንገድ የላቸውም። እነዚያ አንድ ከመቶዎቹ የአሜሪካ ወታደሮችና ቤተሰቦቻቸው ናቸው። በዚያ የጦር ሜዳ የአካልና የሥነ ልቦና ጉዳት እየደረሰባቸው ለሚመለሱ አርበኞች ኅብረተሰቡ የሚገባቸውን አቀባበልና እንክብካቤ ማድረግ እንደሚገባው የተርብ ጎጆ ፊልም ባለቤት ይመክራል። በየቀኑ 22 እና 23 አርበኞች ራሳቸውን የማጥፋታቸው ዜና እጅግ ያስደነግጠኛል። ከጦር ግንባር ሲመለሱ ብዙዎች ወንዶችና ሴቶች ዘማች ወታደሮች ብቸኝነት ይሰማቸዋል። የፈጸሙት ተግባር ያልተወደደላቸው ያላስመሰገናቸው ይመስላቸዋል። ጦርነት ምን እንደሚመስል ደግሞ መግለጽ አይችሉም ይላል የጦር ግንባሩ ዘጋቢ የተርብ ጎጆ መዝጋቢ ማይክ ባትቸር። ይህ ፊልሙ ደ ሆርኔትስ ኔስት ሰዎች እውነተኛ የጦር ውሎን በዐይኖቻቸው ማየት እንዲችሉ የወታደር ሕይወቱ፣ ተግባሩና ጉዳቱ ምን እንደሚመስል ግንባሩን እፊታቸው አምጥቶ ያሳያቸዋል ብሎ ያምናል ማይክ ባትቸር። of America. Washington, D.C. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ነው የተባለው። አሁን የምሽቱን ዋና ዋና ዜና እናሰማለን። ዩናይትድ ስቴትስ ከ20 ዓመታት በሚበልጥ ጊዜ ለሶማሊያ የመጀመሪያ አምባሳደር ልትሰይም መሆኑ ተገልጧል። የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ረዳት ሚኒስትር ዌንዲ ሸርማን እርምጃውን ዛሬ በዩናይትድ ስቴትስ የሰላም ተቋም ይፋ አድርገዋል። ዩናይትድ ስቴትስ የውጭ እርዳታን ጨምሮ ለጊዜው አዲስ ከተመሰረተው ከፍልስጤማውያን አንድነት መንግስት ጋር ለመስራት መወሰኗን አስታውቃለች። ዋሽንግተን ግን የመንግስቱን አካሄድ ተመልክታ በዚያው መሰረት ሁኔታዎችን እንደምታስተካክልም አመልክታለች። በግብፅ በተካሄደው ፕሬዚደንታዊ ምርጫ የቀድሞ የጦር ኃይሎች አዛዥ አብደል ፋታ ኤልሲሲ በከፍተኛ ድምፅ ብልጫ ማሸነፋቸውን ይፋ የተደረጉት የድምፅ ቆጠራ ውጤቶች ዛሬ አመለከቱ። ምሽቱ በኢትዮጵያና አካባቢዋ ሶስት ሰዓት ከሰላሳ አራት ደቂቃ ሊሆን ነው። የመጀመሪያው ቅንብር ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ መሀንነትን በሚያስከትሉ ችግሮችና የሕክምና አማራጮች ዙሪያ የተጀመረ ተከታታይ ቅንብር የመጨረሻ ክፍል ነው። ለዛሬ ምሽት ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን ዶክተር ደስታ ሞገስ የሽንት ቧንቧና የአጠቃላይ ቀዶ ሕክምና ባለሙያ እንዲሁም የጾታ ጉዳዮች ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ እንለፍ። እንደምናመሻችሁ ክቡራትና ክቡራን አድማጮች በምሽቱ ዝግጅታችን ቀደም ብሎ በመግቢያው እንደተዋወቀው መውለድ ያልቻለች አንዲት መሃን የሆነች ሴት የአብራኳን ክፋይ ማየት ትችል ዘንድ በሕክምናው ዘዴ የወንድ የዘርፌና የሴቷ ያኮረተች እንቁላል ተወስደው ለፅንስ የሚበቁበትን አሰራር ለመሞከር ያሰቡ አንዲት አድማጫችን ባደረሱንና ባለፈው ሳምንት ካሰማናቸው ተያያዥ ጥያቄዎች ያልተዳሰሱትን እንመለከታለን። ለሁሉም ታዲያ የአድማጫችን ጥያቄዎች ለማስታወስ ይህንን እናስቀድም። እንደምን ዋላችሁ ዜዎች የዘውትር አድማጫችሁ ነኝ። ስለመጠየቅ የፈለኩት በተለምዶ የብልቃጥ ልጅ የምንለው መውለድ ልጅ የማግኛ ዘዴ ጠቅለል ያለ እውቀት እንዲኖረኝ ስለምፈልግ ሐኪም ጠይቃችሁ እንድታማክሩኝ ነው። የማነሳቸው ነጥቦችም እድሜዋ ከአርባ በላይ ከሆነች እናት የመሳካት ያለ መሳካቱ ጉዳይ ያህል ነው። ሌላው ደግሞ የሚወለደው ልጅ ጤናማነት እንዴት ነው? ከአርባ በላይ ከሆነ ጤናማነቱ ያጠራጠራል የሚባል ነገር ስላለ በአጠቃላይ እነዚህን የመሰሉ ጥያቄዎች አሉኝ። እድሉን ለመጠቀም በማሰብ ላይ ነኝ፣ ግን ግንዛቤ ይፈልጋለሁኝ እና እባካችሁ ሐኪም ጠይቃችሁ ብታማክሩኝ በጣም አመሰግናለሁ። መልካም ቀን። አድማጫችን በግላቸው ሊያደርጉ ከፈለጉት እቅዳቸው ጋር አያይዘው እድሜዋ ከአርባ አመት በላይ በሆነች ሴት ላይ ውጤቱ አናሳ ሊሆን እንደሚችል አንዳንዴም ያልተፈለጉ ውጤቶችን ሊያስገኝ ይችላል የሚል ሐሳብ ሰምቻለሁና እስኪ ያስረዱኝ እኒህ ሐሳብ አለኝ ብለዋል። ምን አይነት እድል ነው ያለው? እድሜዋ ከአርባ አመት በላይ ለሆነች ሴት አድማጫችን ምን ያህል እድል አላቸው? ይህንን ለማስረዳት በመሰረቱ ምንድነው እድሜና የሴቷ የዘርፍሬ ግንኙነት ያለው የሚለው መንገር ያስፈልጋል። ሽሉ እናቱ ሆድ ውስጥ እያደገ ባለ ጊዜ ጀምሮ ወደ ስድስት ሰባት ሚሊዮን የሚያክል እንቁላል አላት። ልክ ስትወለድ ጀምሮ እንቁላሎቹ መሞት ይጀምራሉ። ብቻቸውን ስድስት ሰባት ሚሊዮን የነበሩት ልጅቷ በምትወለድ ጊዜ ወደ አንድ ሚሊዮን ወደ ሁለት ሚሊዮን ነው የሚሆኑት። መንገድ ላይ ሞተዋል ማለት ነው። በዚህ ላይ የሚተርፉት እድሜያቸው የእሷን እድሜ ነው የሚኖራቸው። ለምሳሌ ሰላሳ አመት ሲኖራት ዘጠና በመቶዎቹ እንቁላሎች ሞተዋል። በጣም ንገር- አስራ ሁለት በመቶ ናቸው ሰላሳ አመት ላይ የሚገኙት። አርባ አመት ከሞላት ሶስት በመቶ አብረዋት ከተፈጠሩት ውስጥ የሚከተሏት ማለት ነው። ሌላው ነገር መታወቅ ያለበት እነዚህ እድሜያቸው እንደበዛ ቁጥር እየተበላሹ ነው የሚሄዱት። ምን ማለት ነው መበላሸት? ለምሳሌ ግድግዳቸው ይወፍራል እንበል። ግድግዳቸው ከወፈረ የወንዱ የዘር ፍሬ ቀዶ መግባት አይችልም። እሱን ያንን እድል ይከለክለዋል። ሁለተኛ ነገር ያላት የጄኔቲክ ውርስ ማለት የትውልድ ቅርሷ በዲኤንኤ ውስጥ ያለውን ጄኔቲካሊ እሱ ይበላሻል እና አንዳንድ ልጆች የክሮሞዞም አለ ብልሽት ይባላል። ለምሳሌ አርባ ስድስትን ያለን አርባ አራት ኖርማል ሁለት ደግሞ ሴክሳችንን ዲተርሚን የሚያደርጉ ጾታን የሚወስነው አንዳንዶቹ ሶስት ይኖራቸዋል፣ ሁለት ብቻ መኖር ሲኖራቸው ብዙ ነገሮች ሊገጥሙ ይችላሉ። ይህ ሁሉ ምንድን ነው? ከእድሜ ጋር የተያዘ ነው እና ይሄ መታወቅ አለበት እና ከአርባ አመት በኋላ ሪስክ እንዳለ የታወቀ ነው። ያው አንደኛ ወደ ሰላሳ አምስት በመቶ ያስወርላቸዋል። ይህ ማወቅ ያስፈልጋል። በዚህ ላይ አለ እድሜ የሚወለድ ልጅ ይወልዳሉ። እንሱ በደንብ እየተካሄደ ሰውነቶቹ መፈጠር ጊዜ ይወስዳል። የደም ብዛት የሚኖራቸው አሉ የስኳር በሽታ የሚፈጥሩ አሉ። ይሄ ሁሉ እክሎች እንዳሉ መታወቅ አለበት ከአርባ ዓመት በላይ ላሉ እርግጥ የድል ነገር ሆኖ በአርባ ሁለትም በአርባ ሶስትም ይሄን ሞክረው እኔ ራሴ እማቃቸው ሰዎች አሉ ቆንጆ ልጆች የወለዱ የተሳካላቸው አሉ። ግን የሚመረጥ አይደለም ነው የሚለው አይደለም። ለማንኛውም አሁን ደግሞ አንዳንድ ቴክኒኮች ስላሉ፣ ለምሳሌ ግድ የለም ያለውን ስጋት ልቀበል፣ ምክንያቱም ያለችኝ እድል አንዴ ናት ብላ ለምትል ሴት ለምሳሌ ይሄ እልዞች በመምንም ለማወቅ በቅድሚያ ይቻላል። ሆዷ ውስጥ ያለው ፍሳሽ አምኒዮቲክ ሊክድ ይባላል። እሱ ይጠናና በላቦራታሪ እዛ ላይ አይ አንቺ ምን ሪስክ የለሽም ጎያጭ ሁልቶ ጅጅ ያለሽ ልጅሽ ክል አይኖረውም አንቺ ይሄ ይሄ አለብሽ ያለብሽና የሚባል ሁሉ እርዳታዎች እንዳሉ ይታወቃል። ቀድሞውኑ ለማወቅ ይቻላል። ጉዳቶቹም ከሆኑ ይቻላል። ድሮ አይቻልም ነበር። ድሮ እንግዲህ ጊዜ ሊሰጠኝ እንቀበላለሁ ነበር። አሁን ይህ ከሆነ ይቅርብኝ። እንግዲህ ይሄ መካሄድ ያለበት ከአራት ወር ከሶስት ወር በፊት ነው። በተረገዘ በሶስትና በአራት ወር ውስጥ እዛ ውስጥ ነው መደረግ ያለበት። የወንዱ የዘር ፍሬና የሴቷ ያኮረተ እንቁላል በሕክምና ዘዴ ተወስደው የሚፈጸመውን የጽንስ አካሄድ በህክምና የሚታገዘውን የእርግዝና ሂደት አጠቃላይ ሁኔታ አስመልክቶ ከቀደመ ሙያዊ ማብራሪያው ዝርዝር ተረድተናል። የአድማጫችን አንድ ቀሪ ጥያቄ ግን ቀጥተኛ መልስ ይሻል እና ልሞክሮ እያሉ ነው አድማጫችን። ምን ይመክሯቸዋል? ልሞክሮ ይላለች። እድሜዋ አርባ ከሆነ ትንሽ እድል አላት። ምክንያቱም ሶስት በመቶ እንቁላሎቿ ከሷ ጋር ናቸው። ከባሏ በኩል ምንም አይነት ችግር ከሌለ በሆርሞን በደንብ ሁኔታዋ ከተዘጋጀ ሊሞከር ይችላል ብዬ ነው መገመል። መልካም ለመውለድ ያልቻሉ ሴቶችና ወንዶችን ህክምና አማራጮች አስመልክቶ ለተከታታይ ውይይታችን ዶክተር ደስታ ሞገስ የሽንት ቧንቧና የጠቅላላ ቀዶ ህክምና ባለሙያ እንዲሁም የጾታ ሳይንስ ባለሙያ ተስፋ አድርጋለሁ። በሌላ የአድማጭ ጥያቄ መልሰ እናገኘታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ተመስልኝ ዶክተር ደስታን ለሰጡን ጠቃሚ ትምህርትና መረጃ በጣም አድርገን እናመሰግናቸዋለን። ዶክተር ደስታ ሞገስ ከጓዳሉፕ እናመሰግናለን። በጣም ትልቅ አገልግሎት ነው፣ ህዝባዊ አገልግሎት። ተከታዩ ዝግጅት ንግድና ምጣኔ ሀብት የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ታኅሳስ 10 2006 ዓ ም ባካሄደው መደበኛ ጉባኤ የተላለፉ ውሳኔዎች እንዲሻሩ ፍርድ ቤት ባለፈው ሳምንት አዟል። ከ2001 ዓ ም ጀምሮ የአባላት ምልአተ ጉባኤ ሳይገኝ በአዋጅ የወጣውን የመተዳደሪያ ደንብ የጣሱ ውሳኔዎች በምክር ቤቱ ተከናውነዋል በሚል ከአንድ አባል የቀረበውን አቤቱታ ፍርድ ቤቱ አልተቀበለውም። ሄኖክ ሰማግዜር የሚመለከታቸውን አካላት አነጋግሮ የሚከተለውን ዘገባ አጠናቅሯል። በቅድሚያ ክሱን ያቀረቡት አቶ ኢየሱስ ወርቅ ዛፉ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶችን የመሩ ባለሀብት እንዲህ ብለዋል። እኔ በመሰረቱ ክፉ ነገር አስበው ነው ማለት አልችልም። ምናልባት ኦቨርሳይት የምልህ ነገሩን ሳያጤኑ ቀርተው የተሳሳቱ መሰለኝ። አሁን አሁን ደግሞ ሳየው አስራ አምስት ሺህ አባላት ያሉት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትን ከሺህ በታች የሆኑ አባላት እየተገኙ ውሳኔ እየሰጡ ያለውን ሪሶርስ እነሱ እንደፈለጉ ያዙበታል። እኔ በግልጽ መናገር እችላለሁ። በአሁኑ ጊዜ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በዘርፉ ሃይጃክድ ሆኗል። በፍርድ ቤትም በእውነቱ ሽንጤን ገትሬ ገና የምከራከርበት ጉዳይ ነው እና መጀመሪያ ላይ ተሳስተው ሊሆን ይችላል ብዬ የነበረ ያሰብኩት፣ አሁንም እንደሱ ማሰብ እፈልጋለሁ። ነገር ግን አሁን ደግሞ ስመለከተው አንድ የተለየ ቡድን የምክር ቤቱን ሪሶርስ እንዲያዝበት ሆኗል። አስር በመቶ የአባላቱ የማይገኙበት ስብሰባ እየተደረገ ውሳኔ እየተላለፈ የድርጅቱ ጥሪትና ሪሶርስ በሙሉ በአንድ ቡድን ቁጥጥር ስር የዋለ ይመስላል ብዬ መናገር እችላለሁ። ለዚህ ነው ወደ ፍርድ ቤትም ያመራችሁት? አዎ። መንግሥትስ በዚህ ጉዳይ ላይ ምን ይላል? የሚኒስትር መስሪያ ቤቶች ዋና ለአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እውቅና ሰጪው አካል የአዲስ አበባ ንግድና ኢንዱስትሪ ልማት ቢሮ ነው። ይሄንን አካል እኔ ከሶስት አመት ጀምሬ ችግር ተፈጥሯል፣ ህግ ተጥሷል፣ እረ ባካችሁ አማክሯቸው ብያለሁ። እንዲያውም ከቸንበሩ ጽሁፍ እንደተረዳሁት የአዲስ አበባ ንግድና ኢንዱስትሪ ልማት ቢሮ በህግ አማካሪው በኩል ሸንበሩን የሸንበሩን ፕሬዚደንት ለማነጋገር እና ለማማከር ኧረ ህገወጥ ሆናችኋል እየተባለ አባሎቻችሁ አቤቱታና ኡኡታ እያሰሙ ስለሆነ ባካችሁ እንገናኝና እንመካከር ብለው ሲጠይቋቸው፣ ፕሬዚደንቱ አይ ማንም መንገደኛ በሚያነሳው ጉዳይ ከእናንተ ጋር ቁጭ ብዬ የማጠፋው ጊዜ የለኝም ብዬ መልስ ሰጥቻቸዋለሁ ብለው እሳቸው ራሳቸው የተናገሩት በቃለ ጉባኤ የተያዘ መረጃ ነው። እኔ ያለኝ ማን ናቸው እንደዚህ ያሉት? በወቅቱ ፕሬዚደንት የነበሩት እና ይሄ ደግሞ የዚህ ቃለ ጉባኤ ቅጂ ከራሱ ከቸንበር ተሰጥቶ በፍርድ ቤት ተጠይቆ መጥቶ በእጃችን ይገኛል። ይሄም የንግድ ሚኒስትሩን እንደዚሁ ቀጠሮ ጠይቄ እጅግ በጣም ዘርዘር ባለመልኩ ጉዳዩን አቅርቤ ረ እንደዚህ ሆኗል ብዬ አነጋግሬ፣ ከአንድ ሰዓት ከአርባ አምስት ደቂቃ በላይ አወያይተውኝ አሁን ያለውን ሁኔታ ስነግራቸው፣ እንዴ ይሄማ ኢ ዴሞክራሲያዊ አሰራር ነው። ይሄን ያህል አባል ያለበት ተቋም እንዴት በጥቂት ሰዎች ውሳኔ ይገዛል? በፍጹም። እኔ እንኳ ራሴ የአስፈጻሚው ሚኒስትሬ ሚኒስትር ይህን ማድረግ አልችልም። እና ይሄ ወደ ህግ እንዲመለሱ አስፈላጊውን ነገር ሁሉ እንዲደረግ እናደረጋለን ብለው ነበረ። እስካሁን ድረስ እንግዲህ ምናልባት ያደረጉት ነገር ሊኖር ይችላል። እኔ ግን እስካሁን ድረስ ያወቅኩት ነገር የለም። ስለዚህ ንግድና ዘርፍ ማህበራት ምክር ቤቱ አሁንም ህገ ወጥ ሆኖ መቀጠል ነው የሚፈልገው። ፍርድ ቤቱን ውሳኔ ከተደረገ በኋላ ያ ስብሰባና የተደረገው ምርጫ ውድቅ ነው ከተባለ በኋላ አሁንም እንደ ቦርድ እየተሰበሰበ ምክክር ያደርጋል። በፍርዱ መሰረት ግን ይሄ ቦርድ ከዛን ቀን ፍርዱ ከተሰጠበት ቀን ጀምሮ ምንም አይነት ነገር ውስጥ መግባት የለበትም። ህጋዊ አካል አይደለም። በውክልና መስራትን ወደ ጎን አድርገው በነፍስ ወከፍ ነው የምንሰበሰበው ብለው አስር ሺህ እና አስራ አምስት ሺህ ሰው ይጠራሉ። አስር በአስር በመቶ እንኳ አባላት አይገኙም። ህጉ ሀምሳ በመቶ እና ከዛ በላይ ነው የሚለው። እነሱ ግን አሁን አምስት መቶ አንድ ሰው ከተገኘ በቂ ነው በሚል እነሱ ራሳቸው በወሰኑት ከህጉ ጋር በሚቃረን መንገድ እየተጓዙ ናቸው። እስካሁን ድረስ አቶ የሱስ ወርቅ ዛፉ የቀድሞ የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ፕሬዚዳንት፣ አሁን ደግሞ የህብረት ኢንሹራንስና ባንክ ከፍተኛ ባለድርሻ ድርሻ ለሰጡኝ ማብራሪያ አመሰግናለሁ። እሺ፣ ሄኖ ከእግዚአብሔር ይስጥልኝ፣ አመሰግናለሁ። በዚህ የፍርድ ቤት ውሳኔ በተከሳሽነት የቀረበው የአዲስ አበባ የንግድና የዘርፍ ማኅበራት ምክር ቤት አስተዳደርን ወክለው ዋና ጸሐፊው አቶ ጌታቸው ረጋሳ ለቪኦኤ የሚከተለውን ቃል ሰጥተዋል። በሁለቱ ላይ የመጀመሪያውን አስመልክቶ የመመሪያውና ደንቡ የአሰራር ስርዓቱ ትክክል ነው የሚል ውሳኔ ወስኗል። ይሄ ለምክር ቤቱ በጣም ትልቅ ነገር ነው። በየጊዜው የሚነሳውን የኮረም የአሰራር ስርዓት የመመሪያ ጥያቄ ለአንዴና ለሁሌ ፍርድ ቤቱ ወስኗል ማለት ነው። በሁለተኛ ደረጃ የተከሳሽ ተወካይ በስብሰባው ስላልገቡ መብታቸው ተጥሷል በሚል ብቻ የጉባኤውና ውሳኔዎቹ እንዲሻሩ አለ ማለት ነው። ስለዚህ በዚህ ጉዳይ ላይ ምክር ቤቱ እየተነጋገርንበት ነው ያለ ነው። ወደፊትን በህግ አግባብ የምንከታተለው ጉዳይ ይሆናል ማለት ነው የምችለው ማለት ነው። አሁን እንግዲህ እኛም የዝግጅት ክፍላችን በተለይ ይህንን ቅሬታ ካቀረቡት አቶ የሱስ ወርቅ ዛፉ ጋር ተነጋግሯል። ከ2001 ዓ ም ጀምሮ እስከ 2006 ዓ ም ባለው በአዋጅ የወጣውን የአዲስ አበባ የንግድና ዘርፍ ማኅበራት ምክር ቤት የመተዳደሪያ ደንብ ያለ ምልአተ ጉባኤ ቀይሯል በማለት በተደጋጋሚ አቶ ኢየሱስ ወርቅ ዛፉ ይህንን ቅሬታ ሲያቀርቡ ቆይተዋል። ለዚህም በማስረጃነት የሚያቀርቡት አስር ሺህ አባላት በወኪል ድምፅ ሊሰጡ ወይም ሊገኙ በሚገባበት ጉባኤ ከስምንት መቶ ያልበለጡ ሰዎች በመሰብሰብ አንዳንዴ የአምስት መቶ ሰው በመሰብሰብ ያለ ምልአተ ጉባኤ የሚሰራበት አሰራር አለ ነው የሚሉት። ይሄ በቅድሚያ በእናንተ እይታ እውነት ነው? ይሄማ እሳቸው የጠየቁትም ይሄ ስለሆነ ፍርድ ቤቱ ደግሞ አዲስ አበባ ንግድ ምክር ቤት የሚሰራበት መመሪያም ሆነ አሁን አንተ እንዳልከው ሳይሆን ትክክለኛ ነው ብሎ ፍርድ ቤቱ ወሰነ። ስለዚህ ፍርድ ቤቱ ከወሰነ በኋላ በዛ ዝርዝር ጉዳይ ማውራቱ ተገቢ አይመስለኝ። ምክንያቱም ጥያቄው ትክክል ነው፣ ይሄው ነበር የቀረበው ጥያቄ። ይሄ ደግሞ አይደለም እንደሚሉት፣ አስተዳደሩ ወይም ደግሞ የአዲስ አበባ ንግድ ምክር ቤት የሚመራበት መመሪያ ትክክል ነው ብሎ ወሰነ ማለት ነው። ስለዚህ አሁን በፍርድ ቤት ውሳኔ በተሰጠበት ጉዳይ ላይ መነጋገሩ ምንም ጠቃሚ ያለው ብዬ አላምንም። አሁን በጣም ነው የማመሰግነው። አቶ ጌታቸው ረጋሳ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ አመሰግናለሁ። አመሰግናለሁ። የመጨረሻው የዕለቱ መደበኛ ቅንብር ላይ ደርሰናል። በሰለሞን አባት የተዘጋጅቶ የሚቀርበው ግብርና በዚህ ፕሮግራም ሶማሊያና የመንን ያጋጠማቸውን ብርቱ የምግብ እጥረት እንመለከታለን። ሶማሊያ እንደገና ወደ በረታ የምግብ እጥረት እየገባች ነው። ምክንያቱም የምግቡ መጥፋት ወይም መዘግየት የተመናመነው የግብርና ሥራና ምርት እንዲሁም የቀጠለው የሰላም እጦት ነው ሲል የተባበሩት መንግስታት የምግብና የግብርና ድርጅት ኤፍኤኦ አስታውቋል። ዛሬ እርዳታ የሚያስፈልጋቸው 800 ሺህ የተራቡ ሶማሊያውያን አሉ። ከመካከላቸው 200 ሺህ የሚሆኑት የበረታ የምግብ እጥረት ያለባቸው ሕፃናት ናቸው። ፈጣን የእርዳታ አቅርቦት ለማድረስ የ18 ሚሊዮን ዶላር ድጋፍ ዛሬውኑ እንደሚያስፈልግ የምግብና የእርሻ ድርጅቱ ከፍተኛ ኢኮኖሚስት ሾክሬ አህመድ ለዘጋቢያችን ጆዲካፖ ነግረውታል። አሁን የረሃብ ጊዜ በመሆኑ እነዚህ የመጀመሪያዎቹ ሶስት ወራት ልዩ ትኩረት የሚያስፈልጋቸው ናቸው። እንዲህ አይነቱ ችግር ወትሮም የሚያጋጥመው መጪው ሰብል ከመሰብሰቡ በፊት ባሉት ጥቂት ወራት ውስጥ ነው። ዋናው የሰብል ማንሻ ጊዜ የሚጀምረው ነሐሴ ውስጥ ነው። ካለፈው አዝመራ የተገኘው ጥሪት እየተመናመነ ያለበት ጊዜ ነው። በዚያ ላይ በዚህ ዓመት የነበረው ሰብል ጥሩ አልነበረም። ሶማሊያ የምግብ አቅርቦቷን በእጅጉ የሚጎዱ ስር የሰደዱ ችግሮች ያሉባት ሀገር መሆኗን አህመድ ያስታውሳሉ። አንዱ ወይም ሌላኛው አይሎ በወጣና በታየ ጊዜ እኛ እንዲህ አይነቶቹን ማስጠንቀቂያዎች ወይም ጥሪዎች እናሰማለን። በአንዳንድ አካባቢዎች እየተበላሸ የሚሄድ የጸጥታ መናጋቱ ችግር ሊሆን ይችላል። ወይም ደግሞ የዝናብ መጥፋት መከሰት የድርቅና የረሃብ ማንሰራራት ሊሆን ይችላል። በሌላ ሁኔታ ደግሞ ሁሉም የሚደራረቡበት ሊሆን ይችላል። እንዲህ አይነት ሁኔታዎች ታዲያ ሶማሊያ ውስጥ ብዙ ሕይወት በቅርቡ አጥፍተዋል። ይህ አገም ጠቀም የሚለው የዝናብ ሁኔታ አለ ከሚባለው ከአጠቃላዩ የአየር ንብረት ለውጥ ጋር የተያያዘ ይሁን ወይም አይሁን ግልጽ አይደለም። ይህ ጠለቅ ያለ ጥናትና ክትትል የሚጠይቅ ጉዳይ መሆኑን አህመድ አመልክተዋል። ይሁን እንጂ አሁን እየታየ ያለው ሁኔታ ለዚያ አካባቢ አዲስ አይደለም። የሶማሊያን፣ የኢትዮጵያን፣ የኬንያንና የታንዛኒያንም የተወሰኑ አካባቢዎች የሚያካልለው በጥቅሉ የአፍሪካ ቀንድ የምንለው የምስራቅ አፍሪካ ክፍል እንዲህ አይነቱ የተዘበራረቀ የዝናብ ሁኔታ ብዙ ጊዜ ይታይበታል። ድርቁም እንዲሁ ይደጋገማል። አስፈላጊው የልማት መዋቅር በስፍራው የለም። ሶማሊያ ውስጥ አነስተኛዎቹ የመስኖ ስርዓቶች ሁሉም ተሰባብረዋል። ይህ ሁሉ ተደማምሮ ታዲያ የምግብ እጥረቱን ቀውስ ይፈጥራል። ደቡብ ሶማሊያ ውስጥ ሚያዚያ፣ ግንቦትና ሰኔ ውስጥ ይጠበቅ የነበረው ያለፈው ዝናብ የበልግ መሰሉ ማለት ነው በመዘግየቱና በመጠኑን በእጅጉ ያነሰ ስለነበረ ጥር ላይ ይጠበቅ የነበረው ሰብልም ደካማ ሆኗል። የበቆሎና የማሽላ ዋጋም በዚሁ ምክንያት ከ60 እስከ 80 ከመቶ በሚደርስ መጠን ተወደደ። በዚህ ላይ በዋነኛዎቹ ሰብል አብቃይ አካባቢዎች ግጭቱ ተባብሷል። ይህ ሁኔታ ታዲያ ገበሬው እንዳያርስና እንዳያመርት አድርጎታል። የአፍሪካ ሕብረት የኬንያና የሶማሊያ የራሷ ኃይሎች አልሻባብን እየወጉ ሲሆን ሶማሊያውያን ሁኔታውን ለመቋቋም የሚቻላቸውን ሁሉ እያደረጉ መሆናቸውን የኤፍኤኦ ከፍተኛ የመጣኔ ሀብት ባለሙያ ገልጸዋል። are resilient people. Generally, ሶማሊያውያን ቻይ ህዝብ ናቸው። በንግድ ልውውጡ በገበያው ከዚህ የከበደ ችግር የሚመነጨውን ብዙውን ሸክም ለማቅለል እየጣሩ ነው። በውጭ ያሉ ሶማሊያውያን ወደ ሀገራቸው በየዓመቱ ወደ አንድ ቢሊዮን ዶላር የሚደርስ ገንዘብ ይልካሉ። ይህም ብዙውን ችግር ያቀላል። ለሶማሊያ ከሚያስፈልጉት አቅርቦቶች መካከል ዘር፣ ማዳበሪያ፣ ጸረ ሰብል ተባይ ማጥፊያ መድኃኒቶች እንዲሁም የትራክተር አገልግሎት እንዲያገኙ ማድረግ ይገኙባቸዋል። አንዳንዱን መሠረተ ልማት መልሶ ለመገንባትም እንደውሎ እንደ ውሎ አበል ለጉልበት የሚከፈል ገንዘብም እንዲሁ አስፈላጊ ነው። በምንም መጠን ቢሆን ዝናብ በመጣ ጊዜ መጠቀም እንዲችሉ ለማድረግ የመስኖ ቦዮች መጠገን አለባቸው። ስለዚህ ለዚህ የምርት ዝግጅት ጉዳይ የሰውን ሕይወት ለማሻሻልም ቅጥሩ አስፈላጊ ነው። ሌላው አፋጣኝ ስራ የሚያስፈልገው አራት ሺህ ከብት አርቢዎች የሚይዟቸው ከብቶች እንዲኖራቸው ማድረግ ነው። በእርግጥ በመጪው ነሐሴና መስከረም የሶማሊያ ሁኔታ ረገብ እንደሚል ኤፍኤኦ ተንብየዋል። ያኔ ሰብሉ ሊደርስ ይችላል። የወቅቱ ዝናብ ጉ ብለው የሚጠሩት ጀምሯል። የበረከተ ፍሬ እንዲያስገኝ ግን እስከ ሰኔ መጨረሻ መቀጠል አለበት። የአደን ባህረ ሰላጤ አካባቢ ባሉበት ተመሳሳይ ችግሮች ሳቢያ ረሃቡ ከባህሩ ባሻገር የመን ውስጥም እጅግ የበረታ ሰብአዊ ቀውስ ሊያስከትል እንደሚችል የተባበሩት መንግስታት የዓለም የምግብ መርሃ ግብር WFP አስጠንቅቋል። የተስፋፋው ረሃብ በሚሊዮኖች በሚቆጠሩ ሕፃናት ጤና ላይ ብርቱ ችግር እንደሚያሳርፍም የመንግስታቱ ድርጅት መናገሩን ሊሳ ሽላይን ከጄኔቫ ዘግባለች። ከ25 ሚሊዮኑ የየመን ህዝብ 4 ነጥብ 5 ሚሊዮኑ አጣዳፊ የምግብ እርዳታ የሚፈልግ ነው። በዓለም እጅግ የደህዩ ከሚባሉት ሀገሮች አንዷ የሆነችው የመን ከተፈጥሮው አለመመቸት በተጨማሪ በርስ በርስ ብጥብጥም እየታመሰች የምትገኝ ሀገር ነች። ከፊታችን ሐምሌ ጀምሮ ደብሊው ኤፍ ፒ የግማሽ ቢሊዮን ዶላር የማገገሚያ መርሃ ግብር ለየመን የሚዘረጋ ሲሆን የገጠር ስራ ዕድሎችን ማስፋት፣ ግብርናውን ማሻሻል እና የውሃ አቅርቦትን ማጠናከርን የመሳሰሉ ስራዎች እንደሚከናወኑ ገልጿል። ሁለት መቶ ሺህ የሚሆኑ ልጃገረዶች ከየትምህርት ቤታቸው የምግብ ራሽን እየተቀበሉ ወደ ቤታቸው እንዲወስዱ እንደሚደረግና ለዘጠኝ መቶ ሺህ ሕፃናት በየዕለቱ መቅሰስ እንደሚታደላቸውም ታውቋል። ይህ እቅድ የሀገር ውስጥ ተፈናቃዮች ሕይወት አድን እርዳታ እንዲያገኙ የሚያስችላቸው መሆኑ ተነግሯል። አድማጮች፣ የሰዓታችን ሁኔታ እንኳን ለሙዚቃ ለእናንተ ማስተያየት የሚያወዳዳ አይመስለኝም። በሌላ ጊዜ እንክሳለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዛሬ በዓለም ዙሪያ ጋዜጠኞች ይታፈናሉ። ጋዜጠኞች ዜና ለማቅረብ ወይም ሐሳብን በነጻነት የመግለጽ መብታቸውን ለመጠቀም በመሞከራቸው ብቻ በብዙ ሀገሮች ይታሰራሉ፣ ጥቃት ይደርስባቸዋል፣ ይዋከባሉ፣ ታፍነው እየተወሰዱ ደብዛቸው ይጠፋል፣ በፍርሃት ከሀገር ይሰደዳሉ ወይም ይገደላሉ ይልና ርዕሰ አንቀጹ በመቀጠል የጋዜጣ አምደኛዋ ኢትዮጵያዊት ሪዮት ዓለሙ በፖሊስ ባለሥልጣናት ተይዛ የታሰረችው መንግሥቱን የሚተች ጽሑፍ ካቀረበች ከአራት ቀናት በኋላ ሲሆን ቆይቶም እዚያው እስር ቤት እንዳለች በሽብር እንቅስቃሴ ተሳትፋለች የሚል ክስ ተመስርቶባታል ብሏል። ርዮት ዓለሙ መሠረታዊውን የሰው ልጆች ሐሳብን የመግለጽ መብታቸውን ስለተጠቀሙ በሀገሪቱ ጸረ ሽብር ሕግ መሠረት ከተፈረደባቸው አስራ አንድ ጋዜጠኞች፣ የተቃዋሚ ፖለቲካ መሪዎችና እንቀሳቃሾች አንዷ ናት። ፖሊስ በተጨማሪም በቅርቡ ስድስት የነጻው ፕሬስ ጦማሮችና ሦስት ጋዜጠኞችን አስሯል። የኢትዮጵያ መንግሥት ርዮት ዓለሙንና ሌሎች ጋዜጠኞችን በአስቸኳይ እንዲፈታና የፕሬስ ነጻነትን ለመገደብ ሲል ያን የጸረ ሽብር ሕጉን መጠቀም እንዲያቆም ዩናይትድ ስቴትስ ታስገነዝባለች። ሊንዳ ቶማስ ግሪንፊልድ በአሜሪካው ውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ናቸው። በኢትዮጵያ የፕሬስ ነጻነት ሊደገፍ እንደሚገባው አሳስበዋል። ኢትዮጵያ በአዎንታዊ ጎዳና ወደፊት እየተጓዘች መሆኗን እናያለን። ነገር ግን የፖለቲካ መስኩ ክፍት መሆኑን የፕረስ ነጻነት መከበሩን ማረጋገጥ ያስፈልጋታል። ኢትዮጵያ ሁሉም ዜጎቿ ተሳታፊ በሚሆኑበት ህዝቦቿ በሙሉ እየተካሄደ ባለው የእድገት ጎዳና ድርሻቸውን ማበርከት በሚያስችላቸው ሂደት ለመቀጠል የፖለቲካ መስኩን መክፈት ያስፈልጋታል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ፕሮግራማችንን አጠቃለን። ከመሰናባታችን በፊት አጠር አጠር ያለ የማጠቃለያ ዜና እናሰማችሁ። የቻይና መንግስት በዚህ ሳምንት በቴናመን አደባባይ በአፍቃሪ ዲሞክራሲ ሰላማዊ ሰልፈኞች ላይ የተወሰደው የኃይል እርምጃ ሀያ አምስተኛ ዓመት መታሰቢያ ዋዜማ የመንግስት ነቃፊዎችን ማሰራችን ህጋዊ ተግባር ነው በማለት ተሟግቷል። ምስራቅ ዩክሬን ውስጥ በመንግስቱ ኃይሎችና በአፍቃሪ ሩሲያ ተገንጣዮች መካከል ዛሬ ማክሰኞም ውጊያው ቀጥሎ ውሏል። ሁለቱ ወገኖች አንዱ በሌላኛው ላይ ጉዳት አድርሰናል እያሉ ነው። ደም አፋሳሹ የእርስ በርስ ጦርነት ተፋፍሞ በቀጠለባት በሶሪያ ዛሬ ምርጫ ተካሂዷል። ምርጫው ለፕሬዚደንት ባሻር አልአሳድ ለተጨማሪ የሰባት ዓመት የስልጣን ዘመን በከፍተኛ ደረጃ ድልን የሚያጎናጽፋቸው ይሆናል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ትናንት ሰኞ ለጋዜጠኞች በሰጡት ቃል በፍልስጤማውያን ፕሬዝደንት ሞሐመድ አባስ የፋ የተደረገው ጊዜያዊ መንግስት የጋዛ ሰርጥን የሚቆጣጠረውና ዋሽንግተንም በአሸባሪ ድርጅትነት የፈረጀችውን የእስላማዊ አክራሪ ቡድን የሐማስ አባላት የሆኑ ሚኒስትሮችን አይጨምርም ሲሉ ተናግረዋል። በህንድ የአዲሱ ጠቅላይ ሚኒስትር የናረንዴራ ሞዲ ዋና አጋር የነበሩ ቢሆን ሚኒስትር በመኪና አደጋ መሞታቸው ተዘግቧል። የገጠር ልማት ሚኒስትር የነበሩት ጎፒናት ሙንዴ ዛሬ የሞቱት በዋና ከተማዋ በኒው ደልሂ ከአውሮፕላን ጣቢያ የተሳፈሩበት መኪና በሌላ መኪና ተገጭቶ መሆኑን የሆስፒታል ባለስልጣናት አስታውቀዋል። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን አራት ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅቷል። ነገ በአማርኛው ፕሮግራም መጀመሪያ ከምሽቱ አንድ እስከ አንድ ተኩል የሚተላለፈው ከዚያም እንዲ እንዳሁኑ በመደበኛው ከ3 እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲውሰራችን ከቴሌ ላይንባክና ከቴክኒክ መሀንዲሷ ከዜነብ ጋር ያስተናግድናችሁ እኔ ቆንጅታዬና እኔም አዲስ አበበ በዚሁን ሰናበታለን! ሰላም፣ ደህና ደሩ። ወደ ትግርኛ ቋንቋ ስርጭት እንለፍ። ቮይስ ኦፍ አሜሪካ